ከሙሐመድ ጋዳፊ መንግስት ውድቀት በኋላ ላለፉት አምስት አመታት ሰላምና መረጋጋት ለራቃት ሊቢያ ሰሞኑን ምዕራባውያኑ ዘላቂ ሰላም ለማስፈን ደፋቀና ማለታቸው ለአውሮፓ ደህንነት ስጋት እየሆነ መምጣት መሆኑን ለበርካታ አመታት በተለያዩ የአፍሪካ ሀገራት የሊቢያ ዲፕሎማቱ ነው ያገለገሉት ጋዜጠኛ ዶክተር ካምሊል አልማራድ ይጠቅሳሉ። እንደሚመስለኝ አውሮፓውያኑ አሁን የተረዱት ነገር ቢኖር ከ2011 ሊቢያን ከተዋል ኋላ በኋላ በሚሊሻዎች እጅ መውደቋንና ስርዓት አልበኛ አገር መሆኗን ነው። ያንን ተከትሎም ራሱን እስላማዊ መንግስት ብሎ ለሚጠራው አክራሪ ሀይል የተስፋፋ መምጣትና በሁለተኛ ደረጃነትም የህግወጥ ወጥ የስደተኞች ጉዳይ ነው። ያ ደግሞ ለአውሮፓ አደገኛ ሁኔታ ነው። ለዛም ነው አሁን የምናየውን አውሮፓውያን የሊቢያን ችግር ለመፍታት ከፍተኛ ፍላጎት ማሳየት የጀመሩት። በሌላ አንጻር አዲሱን የሊቢያ ብሔራዊ አንድነት መንግስት የተጠናከረ ማድረጉ የአውሮፓ ህብረት ዋነኛ አጀንዳ መሆኑን የሚናገሩት በስዊዘርላንድ ዙሪክ የኢቲኤች ዩኒቨርሲቲ የአውሮፓ ጸጥታ ጥናት ማዕከል ከፍተኛ ተመራማሪ ሚስተር ዳንኤል ኩሃን ናቸው። በሊቢያ የተረጋጋ መንግስት መኖሩ ቁልፍ ጉዳይ ነው። የእርስ በርስ ጦርነቱን ለማቆም የሚረዳው ያ ነው። መንግስት በአግባቡ መስራት ካልቻለ የህገወጥ ስደተኞች ጉዳይንም ሆነ ሽብርተኝነቱን መግታት አይቻልም። ፈረንሳይ በሰሜንና ምዕራብ አፍሪካ ክልል ያላትን ፖለቲካዊና ኢኮኖሚያዊ ጥቅም ለማስጠበቅ በሊቢያ ጉዳይ ላይ ትልቅ ትኩረት እንደምታደርግ የሚናገሩት ዶክተር ካሊል የሰሞኑ የፈረንሳይ እና የጀርመን የውጭ ጉዳይ ሚኒስትሮች የትሪፖሊ ጉዞን አዲሱን መንግስት ለመርዳት መፈለጋቸውን ከመግለጽ ባለፈም በራሳቸው በምዕራባውያኑ መካከል ሊቢያ ውስጥ በሚኖራቸው ኢኮኖሚያዊ ጥቅም አኳያ ሽኩቻ መኖሩን ማሳያ ነው ይላሉ። አሁን እያየ የመጣ ነው። ጣሊያንንና ብሪታንያን ብንመለከት ወደ ሊቢያ ለመነጋገር የሄዱት ብቻቸው ነው። ፈረንሳይና ጀርመን ደግሞ አንድ ላይ ነው የሄዱት። ያም ለጣሊያንና ለ ብሪታንያ የሚያስተላልፈው መልእክት ይኖራል። ከዚህ ተነሰን የሊቢያ ጉዳይ እንዴት እየታየ ነው ብንል አውሮፓውያኑ በሊቢያ ጉዳይ ላይ የተከፋፈለ ሀሳብ እንዳላቸው ነው። ካሚል አልማራጅ አክለውም የቀድሞ የፈረንሳይ ፕሬዚዳንት ኒኮላ ሳርኮዚ እንዳደረጉት ሁሉ ፕሬዚዳንት ፍራንሷ ኦሎንድም የሊቢያን ጉዳይ በፈረንሳውያን ዘንድ ያጡትን ተቀባይነት መመለሻና ለቀጣዩ የፕሬዝዳንትነት ምርጫ ቅስቀሳ እንደ ግባትነት ሊጠቀሙበት ይችላሉ ባይ ናቸው። በቅርቡ የአሜሪካው ፕሬዝዳንት ባራክ ኦባማ ሊቢያን በተመለከተ ታላቅ ስህተት ነበር ሲሉ መደመጣቸው የሚታወስ ሲሆን የፕሬዝዳንቱን አስተያየት በተመለከተም ሚስተር ዳንኤል ኩሀን እንዲህ ይላሉ። የእሳቸው መከራከሪያም የ2011 ዘመቻ የተሳካ ሆኖ ከጦርነቱ በኋላ ያለው እቅድ ስኬታማ አለመሆኑ ነው። ቢሆንም ቀደም ብለው ተናግረው እንደነበረው የሊቢያ ከኢራቅ የተሻለ ነው ብለው ነበር። በአንጻራዊ መልኩ ከአሜሪካ አንጻር የሊቢያን ዘመቻ ዋነኛ አቀነባባሪ አልነበረችም። በሰው ኃይልና በገንዘብም ወታደራዊ ዘመቻውን የመሩት ሌሎች ኃይላት ናቸው። ስለዚህም ኃላፊነቱን መውሰድ አለባቸው የምትለው እነዚህ ኃይላት ናቸው። ለዛም ነበር ከጦርነቱ በኋላ የነበረው እቅድ ሊሰራም ያልቻለው። ለዛም ብዙ ምክንያቶችን መጥቀስ ይቻላል። እርግጥ ነው እንደዚህ አይነቱ ሁኔታ ሲያጋጥም ያ ለመጀመሪያ ጊዜም አይደለም። ለዶቼ ቬለ ለተጠናከረው ዘገባ ሃይማኖት ጥሩነ ነበርኩኝ፣ ከፈረንሳይ ፓሪስ።